ሶማሌ ክልል የቦረና አጎራባች በሆነው ዳዋ ዞን በተከሰተ ድርቅ ሀያ አምስት ሺህ ገደማ የቁም እንስሳት መሞታቸውን አስታወቀ። በድርቁ ምክንያት ተጎጂ የሆኑ ከ83 ሺህ በላይ የሚሆኑ የዞኑ ነዋሪዎችም ሰብአዊ ድጋፍ ያስፈልጋቸዋል ተብሏል። ክልሉ ለዞኑ የንጹህ መጠጥ ውሃ በቦቴ እያቀረበ ሲሆን፣ የእንስሳት መኖም ከጅጅጋና ጎዴ መኪኖች ተዘጋጅተው መኖ መጓጓዝ ጀምረዋል ብለዋል። የጉዳቱ መጠን እየተጠና እንደሆነም ተገልጿል። አዲስ ቸኮል ተጨማሪውን ያስደምጠናል። በዳዋ ዞን በተከሰተው ድርቅ ሀያ አምስት ሺህ ገደማ የቁም እንስሳት መሞታቸው የሶማሌ ክልል አደጋ መከላከልና ዝግጅነት ቢሮ አስታውቋል። የቢሮ ምክትል ኃላፊ አቶ ሳዲቅ አብዱል ቃድር ለአሜሪካ ድምጽ በሰጡት ቃል በድርቁ የተነሳ ግመሎች፣ ፍየሎችና የቀንድ ከብቶች ሞተዋል ብለዋል። አስቸኳይ ድጋፍ ካላገኙ ከነኝም በላ ቁጥር ያላቸው እንስሳት ሊሞቱ እንደሚችሉ ነው ስጋታቸውን የገለጹልን። የክልላችን አሁን በተለይ ዳዋ ዞን አካባቢ ያሉትን ህዝብ የደረሰው የድርቅ ስጋት እስካሁን ያለነው መረጃ ሳዋና የተለያየ እንስሳትን ጉዳት አደርሶታል። እስካሁን ያለነው መረጃ ወደ አንድ ሺ ሶስት መቶ ስልሳ አንድ የሚሆን ግመል ሞተዋል። ወደ ሀያ አንድ ሺ አንድ መቶ አርባ ስምንት የሚሆን ፍየሎችን ደግሞ ሞተዋል። ወደ አንድ ሺ ዘጠና ስምንት የአህል ከብቶች ሞተዋል። ከዚህ በላይ ቁጥርም አደጋ ላይ ናቸው እና ግጦሽ ስላጡ ምናልባት በድርቁ ምክንያት ቶሎ ካልተደረሳቸው ሊሞቱ የሚችሉት እንስሳት ናቸው። በድርቁ የተነሳ ከእንስሳት ባሻገር የሰዎች ህይወትም ስጋት ውስጥ መውደቁንና በዚህም ከሰማንያ ሶስት ሺህ በላይ ክልል ነዋሪዎችም አስቸኳይ ሰብዓዊ ድጋፍ እንደሚያስፈልጋቸው አቶ ሳዲቅ ተናግረዋል። ከእነኚህም መካከል 33 ሺህ ገዳሚ የሚሆኑት አስቀድሞ በአካባቢ በነበረ ግጭት ከአጎራባሽ ክልሎች ተፈናቅለው የነበሩ ናቸው ተብለዋል። በጣም ከፍተኛ የምግብ ፍለጋ ላይ ያሉትን ህዝብ ብዛት ደግሞ ወደ 83 ሺህ ስድስት መቶ ሀያ ስድስት ሰዎች ናቸው። እነዚህም ደግሞ በሁለት ይካተታል። አንዱ ተፈናቃዮቹ ናቸው ከ ጎረቤት ክልሎችን ከፈናቅሎ አሁን ካምፕ ላይ ያሉት ናቸው እነሱ ደግሞ ሰላሳ ሶስት ሺ ሁለት መቶ አንድ ናቸው። በዛም ሆስት ኮሚዩኒቲ እዛው የነበሩትን የዳዋ ዞን ነዋሪዎችን ደግሞ ሀምሳ ሺ አራት መቶ ሀያ አምስት ሰዎች ናቸው። እነዚህ አጠቃላይ ሰማንያ ሶስት ሺ ስድስት መቶ ሀያ ስድስት የሚሆኑትን የህዝብ ብዛት በጣም ከፍተኛ የምግብ እጥረት ላይ ነው ያሉት። አስፈላጊው ድጋፍ እንዲገኝ ከሚመለከታቸው አካላት መረጃ እየተለዋወጡ መሆናቸውን የተናገሩት አቶ ሳዲቅ ዛሬ የተደረጉትን ጥረቶችን አንዱን ሰዎችን ውሃ እንዲያገኙ የጥረት ተደርገዋል እና ወረዳው ኮኦፕሬት እየተደረገ እዛ ያሉትን ወረዳዎች የተለያዩ ወረዳዎችን ውሃ መስጠት ስርዓቶችን እየሰሩ ነው ያለው። በዛም ደግሞ በክልል ደረጃ የእንስሳት ሀብትን ልማት ቢሮ አምሮ እየሰረ ነው። የእንስሳት መኖ ከሸበሌ አካባቢና ከጅጅጋ ትራንስፖርት የሚደርግላቸው እንቅስቃሴ ላይ ነው ያሉን። አሁን ከትላንት ወዳ ነው እነዚህ ነገሮችን የተጀመሩትና ከዚህ ከጅጅጋ ከጎዴ መኪናዎችን አዘጋጅተን የእንስሳት መኖን ከዚህ ትራንስፖርት እዛ ዞን ውስጥ የለም፣ ጎዴ አካባቢ ነው የምንወስዳቸውና እነሱም ትራንስፖርቴሽን ላይ ናቸው። እስከ ዛሬ የደረሰው የእንስሳት መኖ የለም። አቶ ሳዲቅ አያይዘውም ድጋፍ ለሚያስፈልጋቸው ሰማኒያ ሶስት ሺ የዞን ነዋሪዎችና ተፈናቃዮች ድጋፍ መቅረብ እንዳልጀመረ ሆኖም በፌዴራል መንግስት አስፈላጊ ድጋፍ እንዲደረግላቸው ጥያቄ መቅረቡን ተናግረዋል። ሰዎቹም እስካሁን የደረሳቸው የምግብ ድጋፍ የለም። ኢምባይድ ላይን ነው ያለ ነው። እስካሁን የተለያዩ ሰብአዊ ድርጅቶችን ተነጋግረናል፣ በቢሮ በኩል የሆነ ድጋፍ እንዲናደርስ ጥረት ላይ ያለ ነው። የፌዴራል ኮሚሽን ደግሞ የዚሁ መረጃ አሳውቀናል። በዛም ደግሞ ኦፊሻሊ ኮሚኒኬት ያደርገናል። ከነሱንም ድጋፍ እየጠብቀን ያለ ነው። ላኒኛ በሚባለው ክስተት የተነሳ በአፍሪካ ቀንድ አካባቢ የዝናብ መቀነስ መከሰቱን ና ይህም በዋናነት በኡጋንዳ፣ ኬንያ፣ ሶማሊያ ና ከፊል ኢትዮጵያ ከመደበኛ በታች ዝናብ መዝነቡን የድርቅና ቅድመ ማስጠንቀቂያ ስርዓት ጥምረት የተባለ ድርጅት ዘግቧል። ድርቁ በመጪዎች ወራትም ቀጣይነት ሊኖረው እንደሚችል ነው የተመለከተው። ኢትዮጵያ ውስጥ የዚህ ድርቅ ዋነኛ ተጋላጮች ከፊል ሶማሌ ና ከፊል ኦሮሚያ ክልሎች መሆናቸው ተመልክቷል ድርጅቱ እንዳመለከቱ በአርብቶ አደር አካባቢዎች የግጦች መሬቱ ቀድሞ ከነበረው ከ20 እስከ 40 በመቶ ያነሰ ሳርና ውሃ እንዳለው የጠቆመው በአሁኑ ሰዓት በደቡባዊ ክፍሉ ተመሳሳይ ድርቅ የተከሰተበት የኦሮሚያ ክልል 100 ሚሊዮን ብር መድቦ በቦረና ና ጉጂ ያሉ በድርቅ የተጎዱ አርብቶ አደሮችን ለመደገፍ እየተንቀሳቀሰ መሆኑን ክልሉን ጠቅሶ የአገር ውስጥ መገናኛ ብዙን ዘግበዋል። ከዚህም መካከል 30 ሚሊዮኑ የእንስሳት መኖ ና ውሃ ለማቅረብ ጥቅም ላይ የዋለ ነው ተብሏል። በጎ ፈቃደኞችም በዋናነት የማህበራዊ ሚዲያዎችን በመጠቀም ድጋፍ እያሰባሰቡ ለቦረና ዞን ማቅረብ ጀምረዋል። ከቦረና ዞን የሚጎራበት ወይ ሶማሌ ክልሉ የዳዋዞ ድርቅ ግን በብዙሀኑ ኢትዮጵያውያን የታወቀ አይመስልም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ